በኤርትራ መንግሥት ላይ የሚካሄደው ዓለም አቀፍ ክትትልና ፍተሻ እንዳይቆም ሰላሳ ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች ከትናንት በስቲያ ማክሰኞ ሰኔ አራት ጠይቀዋል። ድርጅቶቹ ጥያቄያቸውን ያቀረቡት ለተባበሩት መንግሥታት የሰብአዊ መብቶች ጉባኤ 41ኛው ስብሰባ ባስገቡት ፊርማቸውን በጋራ ባኖሩበት ደብዳቤ ነው። አፍሪካን ዲፌንደርስ በሚል ስም የሚጠራው የመላ አፍሪካ የሰብአዊ መብቶች ጥበቃ ተሟጋች መረብ፣ አምነስቲ ኢንተርናሽናል፣ አርቲክል 19፣ የካይሮ የሰብአዊ መብቶች ጥናት ተቋም፣ የተዋልዶ መብቶች ማዕከል፣ የሲቪል መብቶች ተሟጋቾች፣ የጋዜጠኞች ደህንነት ተሟጋች ኮሚቴ፣ ሲቪከስ ዲፌንድ ዲፌንደርስ የሚባለው የምስራቅ አፍሪካና የአፍሪካ ቀንድ የሰብአዊ መብቶች ጥበቃ ተሟጋቾች ፕሮጀክት፣ ኤሪትሪያ ፎከስ፣ ኤርትራውያን ዳያስፖራ በምስራቅ አፍሪካ፣ የኤርትራ የሕግ ማኅበር፣ የኤርትራ የዲሞክራሲና የሰብአዊ መብቶች ንቅናቄ፣ የግንባር መስመር ተከላካዮች፣ የደቡብ አፍሪካ የሰብአዊ መብቶች ኢንስቲትዩት ሂውማን ራይትስ ዋች፣ ዓለም አቀፍ የሕግ ባለሙያዎች ማኅበር፣ ዓለም አቀፍ የስደተኞች መብቶች ተነሳሽነት፣ የኤርትራ ሴቶች መረብ፣ ድንበር የለሽ ሪፖርተሮች፣ የዓለም ጸረ ስቃይ ወይም ጸረ ቶርቸር ድርጅት፣ አምነስቲ ኢንተርናሽናል ከደብዳቤው ፈራሚዎች መካከል ይገኛሉ። የድርጅቶቹ አቤቱታ ኤርትራ ውስጥ የሰብአዊ መብቶች አያያዝ አሁንም አስከፊ እንደሆነ መሆኑን ይናገራል። በቅርቡ በአካባቢው የተካሄዱ ለውጦች የኤርትራና የኢትዮጵያ ግንኙነት በሁለቱ ሀገሮች መካከል የድንበሮቹ መከፈት፣ በኢትዮጵያ በኤርትራና በሶማሊያ መካከል የተደረሰው ስምምነት እንኳ ኤርትራ የሰብአዊ መብቶች ይዞታዋን እንድታሻሽል አላገዙም ይላል ደብዳቤው ኤርትራ ውስጥ ገለልተኛና ነፃ መገናኛ ብዙሃን እስካሁን እንዲኖሩ አለመፈቀዱንና አስራ ስድስት ጋዜጠኞች ላለፉት 18 ዓመታት ያለ ፍርድ ታስረው እንደሚገኙ ደብዳቤው አመልክቶ እነዚህ እስረኛ ጋዜጠኞች በሕይወት ስለመኖርና አለመኖራቸው መንግሥቱ ማሳወቅ እንደሚጠበቅበት ይናገራል። ለሲቪል እንቅስቃሴዎችም ሀገሪቱ ሙሉ በሙሉ ቦታ አለመስጠቷን ይጠቁማሉ አቤት ባዮቹ ድርጅቶች ባለፈው መጋቢት በተካሄደው አርባኛው የምክር ቤቱ ስብሰባ ወቅት የመንግሥታቱ ድርጅት የሰብአዊ ጉዳዮች ምክትል ከፍተኛ ኮሚሽነር ባቀረቡት ሪፖርት ላይ ኤርትራ ውስጥ ቀደም ሲል በተፈጸሙም ሆነ አሁን እየተፈጸሙ ናቸው ባሏቸው የሰብአዊ መብቶች ጥሰቶች የተጠየቀ እንደሌለ ማመልከታቸውን ደብዳቤው ያስታውሳል። የዘፈቀደ ስርዓቶች እስረኞችን ነጥሎ ከማንም ጋር ሳይገናኙ እንዲቆዩ ማድረግ የፍትሐዊ ዳኝነት መጥፋት ደብዛቸው የጠፋ ሰዎች ሊገኙ ስለሚችሉባቸው ቦታዎችና ሁኔታ መረጃ አለመስጠት የ ዘጠናው ሕገ መንግሥት ወደ ሥራ አለመግባት በሰብአዊ መብቶች አጠቃቅም ላይ የተጣሉ የከበዱ እገዳዎች እነዚህ ሐሳብን በነጻነት መግለጽን የመሰብሰብና የመደራጀትን እምነትና ሃይማኖትን በነጻነት መያዝን ያካትታል ገደብ የለሽ ሀገራዊ አገልግሎት፣ ይሄኛው የሥቃይ አያያዝን፣ ጾታዊ ጥቃትን፣ በኃይል ሥራ ላይ ማሰማራትን ይጨምራል። የኤርትራ መንግሥት ይፈጽማቸዋል ተብለው የተዘረዘሩ በምክትል ኮሚሽነሯ የተጠቀሱ የሰብአዊ መብቶች ጥቃቶች መሆናቸውን የደብዳቤው አቅራቢዎች ተናግረዋል። ኤርትራ የሰብአዊ መብቶች ምክር ቤቱ አባል እንድትሆን መመረጧ ግዴታዎቿን እንድትወጣና በተባበሩት መንግስታት ድርጅት የተላለፉባትን ውሳኔዎች እንድታከብር የሚያደርጋት በመሆኑ ሀገሪቱ እያካሄደች ነው የሚባሉ ጥሰቶችን በቸልታ ማለፍ ጥፋትን እንደ መሸለም ይቆጠራል ሲሉ አሳስበዋል ድርጅቶቹ። በመሆኑም ይላል የሰላሳዎቹ ድርጅቶች ጥያቄ የሰብአዊ መብቶች ምክር ቤቱ በመጪው አርባ አንደኛ ጉባኤው ወቅት በኤርትራ ላይ የሚካሄደው ክትትልና ፍተሻ እንዳይቋረጥ የሚያደርግ ውሳኔ እንዲተላለፍ ተፈጽመዋል ወይም እየተፈጸሙ ናቸው ላሏቸው ጥሰቶችም ኃላፊዎቹ የሚጠየቁበት ሁኔታ እንዲፈጠር አሳስበዋል። ይህ በእንዲህ እንዳለ የከትናንት በስቲያው ሰኞ ሰኔ 3 2011 ዓ ም ለፕሬዚደንት ኢሳይያስ አፈወርቂ ግልጽ ደብዳቤ የጻፉ ዓለም አቀፍ ታዋቂ ሰዎች በሀገሪቱ ውስጥ ያለው ሁኔታ እያሳሰባቸው መሆኑን ገልጸውላቸዋል። የናይጄሪያው ፕሮፌሰር ወሌ ሶይንካ፣ የአንጎላው ራፋኤል ማርኬስ ደ ሞሪያስ፣ የኬንያው ጆን ጊቶንጎ፣ የጋናው ኳሲ ፕሬምፔ የቶጎዊቱ ፋሪዳ ናቡሬማ፣ የሶማሊያዋ ሌይላ ሁሴን፣ ኢትዮጵያዊቱ መዓዛ መንግሥቴ፣ የታንዛኒያው ቱንዱ ሊሱ፣ የሞሪታንያው ናስር ዌዳዲ የሚገኙበት የታዋቂ ሰዎች ቡድን ብዙ ጋዜጠኞችና ተሟጋቾች ላይ እየደረሰ ነው ካሏቸው ችግሮች አንስቶ ኤርትራውያን ስለሚደርስባቸው የስደት ዕጣና መከራ ሌሎችም ስጋቶችን አንስተዋል። የኤርትራ መገለል እንደሚያሳስባቸውም ተናግረዋል። ክቡር ፕሬዝደንት እያሉም ለፕሬዝደንት ኢሳያስ አፈወርቅ የበጻፉት ግልጽ ደብዳቤ የጋራ ያሏቸውን ችግሮቻቸውን በጋራ ለመጋፈጥ ያላቸውን ዝግጁነትም ገልጸውላቸዋል። በዚህ ሁኔታ ላይ ተጨማሪ ማብራሪያዎችን ለማግኘት ከሂዩማን ራይትስ ዋች፣ ከአምነስቲ ኢንተርናሽናል፣ ከፕሮፌሰር ወሌ ሾይንካ ጋር ለመገናኘት እየሠራን ነው ያለ ነው። በተጨማሪም የኤርትራ መንግስት የሚሰጠው ምላሽ ካለ በሚል ወደ ኤርትራ ማስታወቂያ ሚኒስቴር ዛሬ ደውዬ ነበረ። ሜሪ ነኝ ያሉ የሚኒስትሩ ጸሐፊ፣ ሚኒስትሩ እንደሌሉ ወይም ሌላ ማን መናገር እንደሚችል እንደማያውቁ ገልጸውልኝ መልእክት ወስደዋል። ወደ ኤርትራ ኤምባሲም ደውዬ ነበር። ዋሽንግተን ዲሲ ወደሚገኘው ሰብለ የሚባሉ ሰው አግኝቼ እሳቸውም እንዲሁ መልእክት ወስደዋል። ሁለቱም በትሕትና ነው ያነጋገሩኝ፣ መልእክትም የወሰዱት ምላሻቸውን እጠብቃለሁኝ። ይህ በእንዲህ እንዳለ ግን የኤርትራ መንግሥት ሸባይት ዌብሳይቱ ላይ ባወጣው አጭር ርዕሰ አንቀጽ ታዋቂዎቹ አፍሪካውያን ለፕሬዚደንት ኢሳያስ አፈወርቅ የላኩትን ግልጽ ደብዳቤ አስመልክቶ ሰማዕቶቻችንና ለስድሳ ዓመታት ዓለም አቀፉ ኅብረተሰብና ተላላኪዎቻቸው ያደረሱብንን ግፍ በጥሞና በምናስብበት ሰኔ ወር ቡድኑ ደብዳቤውን መላኩና ማሰራጨቱ በቡድኑ ዓላማ ላይ ጥያቄ ያስነሳል ብሏል። ኤርትራ በአሁኑ ወቅት ከዓለም አቀፉ ኅብረተሰብ አልተገለለችም፣ ሲልም የደብዳቤውን መልእክት አጣጥሏል። የደብዳቤው ላኪዎች ላለፉት ሀያ ዓመታት በኤርትራ ላይ ሲነዛ የኖረው አሉታዊ ፕሮፓጋንዳ ሰለባዎች ናቸው። አንዳቸውም ስለ ኤርትራ ፈተናዎች በጎ ነገር ጽፈው አያውቁም። እንዲያውም አንዳንዶቹ ከሀያላን ሀገሮች ጋር ትስስር ያላቸው ናቸው ብሏል። የኤርትራ መንግሥት ርዕስ አንቀጽ ስለ ኤርትራውያን ጅምላ ስደት ሲያብራራም አውሮፓ ለኤርትራውያን ስደተኞች በቀላሉ የፖለቲካ ጥገኝነት የሚሰጠው ሀገራዊ የመከላከል አቅማችንን ለማሽመድመድ ነው ሲል መውቀሱንም ሻባይት ገልጿል። ደብዳቤውን የጻፉት 102 አፍሪካውያን ደራሲዎች፣ የሰብአዊ መብቶች ተሟጋቾችና በተለያዩ ሙያ ላይ የተሰማሩ ታዋቂ ሰዎች መሆናቸው ተገልጿል።